Voice of America. ጤና ይስጥልኝ እንደምንድን ነዎት? እግዚአብሔር ይመስገን። እኔ ሶሎሞን አባተ እባላለሁኝ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውለው። ሙሉ ስሞን ይነግሩኛል? ብዙነህ። ምንድን ነው ግንኙነቶ ከአቶ አንዳርጋቸው አርጋቸው ጋር? ወንድምነት ነው። ታላቅ ኖት ታናሽ ኖት? እርሶ አናሽ ነኝ። አቶ ብዙነህ አሁን የት ነው የሚገኙት? ምንድን ነው የሚሰሩት? ያው ለንደን ነው የምኖረው አንድ የቻሪቲ ኦርጋናይዜሽን ውስጥ ነው የምሰራው። እርሶ የእንግሊዝ ዜጋ ኖት? አዎ። እንዴት ነው የሰሙት የአቶ አንዳርጋቸው ጽጌን የወንድሞን በቁጥጥር ስር መዋል የመን ውስጥ? እንግዲህ ከሱ ጋር አብረው ይጓዙ የነበሩ ሰዎች ወደዛ የሚተላለፍበት ሀገር ወደ መጨረሻው ሀገር አለመሄዱ ያዩ ሰዎች ለምናውቃቸው ሰዎች ደውለው ነገሯቸው እነሱ ደግሞ የሚያውቁን ሰዎች ለእኛ ደውለው ነገሩን። እና ምን አደረጋችሁ ይህንን ስትሰሙ? መቼ ነው የሰሙት እርስዎ ይሄ ሁኔታ መፈጠሩን? የሆነ ዕለት ነው የሰማሁት። ሰኞ ዕለት ነው። እና ምን አደረ የመሸ ጊዜ ነው የሰማሁት ሰዓቱ ላይ

መጀመሪያው ይሄ ነገር እውነቱ መሆኑን ለማረጋገጥ ነው የሞከርኩት። ያለ ነገር ከዚህ በፊት ሰምቼም ስለማላቅ ምናልባት ስህተት ይሆናል የሚል ነገር ነው እንጂ በእውነት ተፈጽሟል የሚል ነገር አልነበረም። ግን እውነቱ መሆኑን ከተረጋገጠ በኋላ በማግስቱ ያው እዚህ ለሚመለከታቸው እዛ ሀገር ይሄ ጉዳዩ የተፈጸመበት ሀገር ከተማ ላሉ የዚህ ሀገር የቆንስላ መስሪያ ቤቶች ጉዳዩን ለማስታወቅ ነው የሞከሩ። እርስዎ ወደ የመን ደወሉ ወይስ እዛው ለንደን ለውጭ ጉዳይ መስሪያ ቤቱ አሳወቁ? ወደ የመን ነው የደወልኩት። ከእነሱ ነው መጀመሪያ የእነሱ አድራሻ ና ስልክ ጥላቸው ላይ ስላለ ኢንተርኔት ላይ ስላለ ወደዛ ነው የደወልኩት። ና ምን አሉ ደውለው ሲነግሯቸው መጀመሪያ ጨርሶ ሊገባቸው አልቻለም፣ ምን እንደማወራ ማንን ነበር ያናገሩት? እዛ አንድ የቆንስላ ሰራተኛ የሆነች አንድ ሴትሴትሆ ነበር ያናገሩት የመናዊ ነው ያናገሩት ወይስ የእንግሊዝ ሰው ነው ያናገሩት የቆንስላ ሰራተኛ ሆና ግን ከአነጋገሯ የመናዊ ነው ብትመስለው የእንግሊዝ ዜግነት ያላቸው ናቸው ወይስ የሌላቸው ናቸው ያወቁት ነገር አለ ያናገርኳቸው ሴት አዎ መጀመሪያ ይህንን መረጃ ይ አላወቀውም የሚኖራቸውም ላይኖራቸውም ይችላል ግን አላወቀ ከዛ በኋላ ግን ምን ሆነ ያው እነሱም ነገሩ ሊገባቸው አልቻለም እና ይሄ ዝም ብሎ አንዳንድ ጊዜ አንዳንድ ሰዎች በጉዞ ላይ ለቤተሰብ ሳይናገሩ የሚያደርጉት አንዳንድ የራሳቸው አይነት ጊዜ የሚያጠፉበት ሁኔታ ውስጥ የተፈጸመ ነገር ነው እንጂ በእርግጥ እንዲህ ያለ ነገር የተፈጸመ ስላልመሰላቸው መላልሰው ኛሉ ነው ጥያቄ ያበዙብን። ነገር ግን በኋላ ይሄ ስሩ የተፈጸመበት አየር ጣቢያ ያሉትን የደህንነት ሰዎች፣ ኃላፊዎች ደውለው ካናገሩ በኋላ ጉዳዩ እነሱ እንዳሰቡት ይሄ ሌላ ጊዜ አንዳንድ ሰው በጉዞ ላይ የሚያደርገው አይነት የራሱ አይነት አካሄድ እንዳልሆነ እና ሌላ ነገር እንዳለው ነገር ነው የጠረጠሩት፣ ካገኙት መልስ ማለት ነው። ለምን እዛ ያሉት የደህንነት ሰዎች ወደ ውጭ ጉዳይ ሚኒስቴር ጠይቁ የሚል መልስ ሰጥጧቸው፣ የዛን ጊዜ በደንብ ሁኔታው ተፈጽሞ ሊሆን ይችላል፣ አንድ ነገር አለ እኛም ያልገባን ነገር የሚል ጥርጣሬ አደረባቸው። ይሄ እንግዲህ የሆነው ማክሰኞ ሰኔ አስራ ሰባት ነው ወይም ጁን ሀያ አራት ማለት ነው። ይሄ ሁሉ የሚፈጸም የሚከናወነው አዎ ከዛ በኋላ የእንግሊዝ መንግስት ይሄንን አጣርቶ እርሶ እንዳሉት ለራሳቸው ጉዳይ በራሳቸው ፕሮግራም የሄዱ ሰው አለመሆናቸውን ያወቁት መቼ ነው? ይህንን በእርግጥ መናገር አይቻልም። መቼ እንዳወቁ ግን፣ ያው ይህንን ነገር ምናልባት ከዚህ ከነበረው የአውሮፕላን ጣቢያ በላይ ያሉትን የሀገሩን ባለስልጣን ሰዎች ለመጠየቅ ሞክረዋል እና ከነሱ በእርግጥ መቼ ይሄ የተባለው ነገር መፈጸሙን ግን መቼ እንዳወቁ ያላወቁ እና አቶ አንዳርጋቸው ጽጌ ከበረራው ላይ ሲጠፉ ለራሳቸው ጉዳይ አለመሆኑን የጠፉት ካወቁ በኋላ ምን ሆነው እንደጠፉት አውቀዋል አላወቁ፣ አሁን ድረስም ማወቃቸውን እኔ በደንብ እርግጠኛ አይደለሁም። አሁንማ ለንደን ከሚገኙት የየመን አምባሳደር ተነግሮናል ብለው አውቀዋል። የእንግሊዝ የውጭ ትብብር ሚኒስትርም ኢትዮጵያ ሰሞኑን ነበሩና ከጠቅላይ ሚኒስትሩም ተነግሯቸዋል፣ በኢትዮጵያ ቁጥጥር ስር እንዳሉ። የኢትዮጵያ መንግስትም በመገናኛ ብዙኃን አሳውቋል። ይህንን አሳይቷቸዋል። ራሳቸውን እዚህ ለንደን ያሉት የየመን አምባሳደር ይህንን ነገር እንግዲህ የውጭ ጉዳይ ሚኒስቴር ሲናገሩ በራሳቸው የግል መስመር ደውለው ባገኙት መረጃ እንጂ ኦፊሻል በሆነ ቻናል የተገኘ መረጃ ነው ብለው አልተናገሩ እና አንዱ በጣም የሚገርመው ነገር ነው። እርስዎ ከአቶ አንዳርጋቸው ጋር ምን ያህል ቅርበት አሉት? ከወንድሞ ጋር ያው እንደ ማንኛውም ቤተሰብ ውስጥ እንዳለ ወንድም ቅርበት አለን። በፖለቲካ ጉዳይ እንደዚህ ትመካከራላችሁ፣ ትወያያላችሁ

ከልጅነታችን ጅነታችን ነው ድሮ፣ በዚህ በዚያን ጊዜ በዚህ በአብዮት ጊዜ በነበረው ትውልድ የዛ ትውልድ አባል ስለሆነ ከፖለቲካ ሕይወታችን ወጥ ያቅም ከዛ ጊዜ ጀምሮ አብራችሁ ነው የነበራችሁ ት ሁል ጊዜ ብዙ ጊዜ ብዙ ጊዜ ማበረክ ቅርብ አካባቢ የሚኖር ነው እና ያው ቤተሰብም እንገናኛለን። ስለዚህ በዛ መልኩ ቅርበት አለ ማለት ይቻላል። እስቲ ስለ አቶ አንዳርጋቸው የፖለቲካ ማንነት ይንገሩኝ። እስቲ ትንሽ የሚያውቁት የሚጀምረው ከዚህ ከድሮ የዚህ የስልሳ ስድስት አብዮት ሲጀምር የነበረው የትውልድ አባል ነው። በዛን ጊዜ ያው ዩኒቨርሲቲ ተማሪ ነበረ። የኢሀፓ አባል ነበራችሁ? አዎ። የኢሀፓ አባሎችንን ብዙ ብዙ ብዙ ብዙ ጓደኞቻችንን ከቤተሰብ ጭምር በዛ በነበረው ሂደት ውስጥ ያጣን ሰዎች ነን እና ከዛ በኋላ የዚሁ የፖለቲካ ፍላጎታችን በዛን ጊዜ በተፈጸመው ሁኔታ ጋር የተቆራኘ ብዙ ነገር ያለው ነገር ነው እና እሱም ያው እንግዲህ ከዛን ጊዜ ጀምሮ ይሄ በቀላሉ ወይም በደረሳው ና የምንተወው ነገር አልነበረም። እንዳልኩ ብዙ ጓደኞቻችን በጊዜው ተገለዋል። ከቤተሰባችን የምንተዚ ሰው ተገልዋል በጊዜው እና ቀላል አደለም። የእሱም በዚህ ጉዳይ ላይ ያለው ፍላጎት ይሄ ዝም ብሎ ፖለቲከኛ ለመኖር እንደ ስራ ሊቆጥር አይነት ሰው አደለም። የዛ አይነት ሰው ስለሆነ ነው ሁሉ ጊዜም ችግር ባለበት በሙሉ ይሄ ነገር ለምን ይሆናል የሚል ጥያቄ የሚነሳው ያ ሁሉ ነገር ከፖለቲካ ጋር ስለሚገናኝ ከዛ ማመር ያልቻለው ለዚህ ነው እና እንዲህ ያለ ባግራውንድ የመጣ ታሪክ ስለሆነ ነው። በዚህ ሁለታ ውስጥ እንግዲህ አሁንም ድረስ በዚህ እድሜው ይህን ነገር ሊፈው ያልቻለው ነገር እና እንደዚህ ላለም አስቸጋሪ ሁኔታ ውስጥ ሊዳርገው ይቻለው በዚ የተነሳ ብረት አንስታችሁ ታግላችኋል፣ ሜዳ ወታችኋል። እኔ አሌት በዛን ጊዜ ሜዳ ሌት ውስጥ አስር ነበረ በጊዜው ቤት ነበርኩት። ግን እሱ በሜዳ በኩል እንደሄደ አጣለሁ ዝርዝሮ ንባላቀው በጊዜው እርስዎ በምን ምክንያት ነበረ እስር ቤት የገቡት? በሀሳ አባልነት ሰብዬ የታሰብ። አቶ አንዳርጋቸው ከኢህአደግ አመራር አባላት አንዱ ነበሩና እንዴት ነው የተቀላቀሉት ኢህአደግን? እንግዲህ ቀደም ሲል ቅድም ለእርስዎ እንደገለጽኩት በዛ በገጠር አካባቢ የሚደረጉ እንቅስቃሴ ውስጥ ለማለፍ እድል አግኝቶ ነበር እና በዛን ጊዜ እሱ ወደዛ አካባቢ በሚደርስበት ጊዜ የአፋ ጦርና የወያኔ ጦር ነው አግዶ፣ የአፋ ከትግራይ ለቆ የወጣበት ሁኔታ ነበር እና እዛ ለደረሰ ጊዜ ግን ያገኛቸው የአፋዎቹ ሳይሆን እነዚህን አሁን ዛሬ የወያኔ መሪዎች የነበሩትን ሰዎች ነው እና እንግዲህ ትቡ ቆይ፣ ዛን ጊዜ ነው የሚጀምረው። በዛ በኋላ እዛ ቆይቶ ነው መጨረሻ ላይ ያው በኢህአፓ ያሉ ሰዎች አካባቢው Ilan mai da lalu da a waka zane da su እንግዲህ ትውቁ ከዛ ይጀምራል። በዛ ላይ አንዳንዶቹ አሁን ይህንም ወያኔው መሪ የነበረውም ሰው በዩኒቨርሲቲ አንድ ላይ አብሮ እንዲማሩ የአንድ ዓመት ተማሪዎች ናቸው እና አቶ መለስን ማለት ነው። አዎ እዛ ደረጃ ይጫ ብዙ ከዛ ይጀምራለሁ። ትውቃቸው እና እንግዲህ ይሄ ነገር እና በዛ ጊዜም ደግሞ እዛ በገጠር በነበረበት ጊዜ ከአንዳንዶቹ ጋር የመተዋወቅ ስለነበረው በተወሰነ ጊዜ ዛ ቆይቶም ስለነበረ አሁን ይሄ ለውጥ ሲመጣ፣ ያው የዚህ በደርግ ጊዜ የነበረው ብዙ ዘሜ ችግር የደረሱ የደረሰበት ሁኔታ ስለነበረ ያ ምንደው በአንድ መልኩ በሌላ ከሁኔታው ላይ በመነሳቱ የተሻለ ነገር ይኖራል። ሰዎች ምንም አውቃቸዋለሁ ሊቀረው ቢቀር እንዳናገራቸው የሚችላቸው ሰዎች ናቸው። ይህ የራሱ የሆነ ስፋይዞን የሚሰጡ ወደዛ እንግዲህ ለመቅረብ የቻለው ያው በኋላ ሁኔታውን ከውስጥ ካየው በኋላ ግን እንደገና ተመልሶ ለመውጣት። ለመሆኑ አቶ አንዳርጋቸው የእንግሊዝ ዜጋ የሆኑት መቼ ነው? ሁለት ሺ ዘጠኝ አመተ ምህረት ይመስለኛል በፈረንጆች አቆጣጠርያለውግህመለ ከኢህአደግ ጋር ከተጣሉ በኋላ ኢህአደግ ጋር ከተጣሉ በጣም ቆይተዋል። ማለት ይሄ ኢህአደግ ጋር የተጣሉት በኢህአደግ በገባ በሶስተኛው አመት ነው። እና ከዛ በጣም በኋላ ሁለት ሺ ዘጠኝ ማለት እንግዲህ በዛ አራት ዘጠና አምስት ነው ሁለት ሺ ዘጠኝ ነው። መቼም አቶ ብዙ ነህ ብዙ ጥያቄ አሁን ያነሳ ሁሎት በእርግጥ እሳቸው ራሳቸው ቢጠየቁ የተሻለ የነበሩ ናቸው። ግን ለጊዜው እሳቸውን ማግኘት አስቸጋሪ ስለሚሆን እርስዎ በቅርብ ስላሉም ጭምር ነው ሰው ስለ አቶ አንዳርጋቸው ማንነት እንዲያውቅ ትንሽ ጠለቅ ያለ ግንዛቤ እንዲኖረው ለማድረግ ነው። ትናንትና የኢትዮጵያ ቴሌቪዥን አሳይቷቸው ነበረ፣ አቶ አንዳርጋቸውን እርሱ አይተውታል? ዜናውን አይቼዋለሁ። ምን ተሰማሁት? እሱን ሲያዩ መጀመሪያ እንደው በዚህ ሁኔታ ውስጥ የሚቀርብ መስሎ የማስመው ነገር ስላልነበረ መጀመሪያ ሳየው በጣም ነው የገረመኝ የተሰማኝ። ግን ከዛ በኋላ ግን ትንሽ ከተረጋጋው በኋላ ግን ብዙም ነገር አረቅ ያሉ ሰጥቶም እንደውም ብዙ ጊዜ እነሱ ያለ ነገር እንደዚህ ላይ ሲያወጡ ያው ለራሳቸው እንደሚጠቅማቸው አድርገው ነው የሚያወጡት እና ሌላ ጊዜ ካየ ነው በ በጣም የተሻለ ነው ይህ ቢል የተናገሯቸውን ቃላት ሰምተዋል እና ምንድን ነው ለእርሱ የሰጡት ትርጉም አለ እሳቸው ከተናገሯቸው ነገሮች ውስጥ ቴሌቪዥን ላይ ከተሰሙት ከታዩት የሰጠኝ ትርጉም አለ ትርጉሙ ምንድን ነው እሱ የሚቻለውን ያደረገ መሆኑን እና ከዚህ በኋላ በግሉ ምንም በዚህ ጉዳይ ላይ የሚሰማው ነገር እንደሌለ እና በዚህም ላይ ሙሉ ከራሱ ጋር ስምምነት የተሰረተው መሆኑን እና የሚችለውን ያደረገ መሆኑን ነው መልዕክት ለማስተላለፍ የሞከረው እና የቀረው እንግዲህ የራሳችሁን ደግሞ ማድረግ አለባችሁ የሚል ነገር ነው። እንግዲህ ገባኝ። እንግዲህ ማረፍ እፈልጋለሁ፣ በጣም ደክሞኛል፣ በውስጤ ለበቀል ሊያነሳሳ የሚችል ቂም የለም ወይም ሪዘንትመንት የለም እያሉ ነው የተናገሩት። እና ይሄ የድካም ስሜት፣ የማረፍ ፍላጎት እርስዎ አሁን ያሉኝን ነገር ለመግለጽ ፈልገው ይመስሎታል? እንግዲህ አሁን አስቸጋሪ ነገር ነው። አየህ ይሄ በዚህ መገናኛ ብዙኃን የቀረበው ነገር ለምን እንደሚቀርብ ምክንያቱ ምን እንደሆነ ከሌሎች ልምዶች ስለምናውቅ እንደዚህ ያሉ ነገሮች ትንሽ ቢሆን ለአቅራቢዎቹ በአንድ መልኩ በሌላ የሚስማማቸው ነገር ካልተቀላቀለበት በቀረ ዝም ብለው አያቀርቡም። እና ሁለት ነገር ነው መልክቱ ላይ ያለው አንድ፣ በዚህ አይነት መልኩ የቀረበው ምናልባት ለነሱ እንደዚህ አይነት ነገር ማለቱ ይጠቅማል ብለው ያሰቡት ይመስለኛል። ሌላውን ደግሞ በጣም የተረጋጋ ሰው ነው በጣም አስቸጋሪ ሁኔታ ውስጥ ሆኖ በጣም የተረጋጋ ሰው መሆኑ እና ምንም አይነት ቂም እንዳልከው የቂምም ሆነ የበቀል ስሜት እንደሌለው ከራሱ ጋር የታረቀ መሆኑ በጣም የተረጋጋ መሆኑን ለመናገር የፈለገው በአስቸጋሪ ሁኔታ ውስጥ ብዙ ችግር እንዳልፈጠረበትን ለሌላውም ሰው ምልክት ለማስተላለፍ ይመስለኛል። ይሄ ሁለቱ ባይሆን ደግሞ እንደሱ ያቀርቡትም ሌላ ነገር ቢያጡ ይመስለኛል። ከዚህ ሁሉ ነገር በኋላ እችን የምታህል ነገር ተቆርጣ የቀረበችው ግን እችኛዋ በፊት ያለችው የመድከም ምናምን የምትለው ነገር አሉታዊ የሆነ መልክት መልእክት አላት ተብሎ ስለሚታሰብ አብረ ቀረበች ነው የሚመስለኝ እና ይህንን ራሱ እሱም አለበለዚያ አይቀርብም ነበር ብዬ ነው ምለው። አቶ አንዳርጋቸው በሁሉ መድረኮች ሲናገሩ እንደምንሰማቸው ይሄ አሁን ስልጣን ላይ ያለው ፓርቲ፣ አሁን ያለው መንግስት በማንኛውም መንገድ መወገድ ያለበት ብለው የሚያምኑ ሰው ናቸው። እንደዚህ የሚያምን የፖለቲካ ድርጅትን በዋና ጸሐፊነት የሚመሩ ሰው ናቸው። እና ይሄ ማንኛውም ነገር የሚል አባባል ደግሞ በግልጽ እንደሚናገሩት እሳቸው መሆኑ የትግል አጋሮቻቸው የትጥቅ ትግልን ጨምሮ ነው። እና በዚህ በቂም የለም በውስጤ ወይም ሪዘንትመንት የለም ትንሽ ሰፋ ይላል። ከይሄ አገላለጽ እና የሚለው አባባላቸው እርስዎ እንደነገሩኝ ብዙ ስለምትነጋገሩም ስለምትወያዩም ከወንድምነት በተጨማሪ የፖለቲካ አጋርም መሰሉኝ። አሁን ከአባባሎ ስሰማና ይገልጸዋል ወይ ያንን ይዘውት የሄዱትን የቆዩትን አቋም? አዎ ውም በጣም በጣም የሚገልፀው ነው የሚመስለኝ ሁኔታዎቹን ተረድቶ ነገሮች በምን መንገድ አንድ ደረጃ ላይ እንዲደርሱ ማመንና የዛን መጥፎ ስሜት ይዞ መሄድ የተለያየ ነገር። ያን ነገር ለማድረግ የግድ ጭበኛ መሆን አያስፈልግም፣ የግድ ቁጠኛ መሆን አያስፈልግም፣ የግድ መጥፎ ስሜት ውስጥ እንዲኖር አያስፈልግም። ይህንን ሁኔታ ግን እንዳልቀው ሁኔታው የራሱ መጥፎ መጥፎ አካሄድ ነው። ግን ምናልባት ይሄ ሲባል አማራጭ የሌለው አካሄድ ነው በሚለው የምርጫ ጉዳይ አይደለም ያለ ማድረግ ግን የግድ ቂምና የበቀል ስሜት ከውስጥ ይኖራ የግድ አይደለም የሚለው እንደውም ከዛ አይነት የነጻ ሰው በዛ አይነት መንገድ ላይ ለመሄድ ሄደ ሰው የበለጠ ጠንካራ ሰው ነው ብዬ ነው የማስበው። በምን አይነት መንገድ ላይ ይህም ባልከው ይሄ በጉልበት የሚካሄድበትን መንገድ የሚያስብ ሰው እንደውም ውስጡ ንጹህ ሲሆን የበለጠ ጠንካራ የሚሆን ነው የሚመስለኝ። የግድ ቂመኛና ቁጠኛ ሰው እና በቀለኛ ሰው መሆን የለበትም። እንደዛ ከሆነ እንደውም የሚያደርገው ነገር በደል ማድረግ የሚችል አይመስለኝም። ስለዚህ ይሄ አባባል በአቶ አንዳርጋቸው መልእክት ውስጥ የአቋም ለውጥ ወይም በህይወታቸው ውስጥ የአቋም ለውጥን ሊያንጸባርቅ የሚችል ነው የሚል አሳብ አለት። ፈጽሞ ፈጽሞ እንደውም የበለጠ ፊትም ጊዜ በምናቀው ደረጃ በአስቸጋሪ ሁኔታ ውስጥም እንደገና የደገመው ነገር ነው። ፊት ጊዜ እርግጥ በዚህ አሁን ባለበት ሁኔታ ውስጥ አይደለም እንደዚህ አይነት ነበረው። አሁን ባለበት አስቸጋሪ ሁኔታ ውስጥ በ በዚህ እሱን ለዚህ ችግር በጨመሩት ሰዎች ያቀረቡት የሚዲያ ላይ ፕሮግራም ላይ ያለ ነገር ማለቱ የበለጠ ፊት የምናቀውን ሰው አጠናክረን እንድናየው የበለጠ ያደረገን ነገር ነው እንጂ ሌላ አይነት ለውጥ ነገር ያደርጋል የሚል እኔ እምነት የለኝም። ተፈፍራቻም የለኝም፣ እምነትም የለኝም። የእንግሊዝ መንግስት አቶ አንዳርጋቸው ጉዳያቸው እንደገና እንዲታይ ከዚህ በፊት የኢትዮጵያ መንግስት ያሳለፈባቸው ተደጋጋሚ የሞት ፍርድ ተፈጻሚ እንዳይሆን ጠይቋል። እና ፍርድ ቤት እንዲቀርቡ ለቆንስላ ግንኙነት መስመር እንዲከፈት የመሳሰሉ ጥያቄዎችን አቅርቧል። ለኢትዮጵያ መንግስት ፍርድ ቤት ቢቀርቡ አቶ አንዳርጋቸው ይደግፋሉ። ይቅረቡ ፍርድ ቤት ቢባል ይህንን ሀሳብ እንዴት ያዩታል? ኢትዮጵያ ውስጥ እኔ ምንም ፍርድ ቤት የሚቀርብበትም ጉዳይም ያለው አይመስለኝም። መቅረቡ ምንም የሚጠቅመው ነገር ያለ አይመስለኝም። ለምን መጀመሪያውኑ ወደ ፍርድ ቤት የሚያደርስ ወንጀለኝነት አለውበት አለበት ብዬ አላምንም። ሁለተኛ ደግሞ እንደው ይሁን እንኳን ቢባል እስካሁን ድረስ ሀገር ውስጥ ባለው የፍርድ ሂደት ትክክለኛ ፍርድ ለሱ አይደለም ለማንም ሲሰጥ አይተን አናውቅም። በተለይ በፖለቲካ የሚከሰሰው ብዙ ጊዜ ፍርድ ቤቶቹ በፖለቲካ ስልጣን ላይ ባሉ ሰዎች ሙሉ ቁጥጥር ስር ያሉ ናቸው። ስለዚህ ምንም ትርጉም የለውም። እዛ ቢቀርብም የሚቀድሰው የሚጨምረው ነገር የለም። በመጀመሪያውኑም መቅረብ የሚያስቀርበው ጉዳይም አለው ብያላ በፖለቲካ እምነቱ የተከሰሰው ፊትን የከሰሱ የፈረዱበትን ፖለቲካ እምነቱ ነው እንጂ በወንጀልኝ ሂደት አይደለም። ምንድን ነው የምትጠብቁት? አሁን እንደ ቤተሰብ እንደወንድም ነገር ደና ይሆናል ነው የምናስበው ብለን ነው። እና የእንግሊዝ መንግስት የሚገባውን ጥረት አላደረገም ዜጋውን ለመጠበቅ ዜጋውን ለማስመለስ የሚሉ ክሶች ይሰማሉ። ከግንቦት ሰባትም ይሰማል እንደዚህ አይነት ክስ እንከሳለን እንደውም በፍርድ ቤት ብለዋል። ዛሬ ደግሞ አንድ ወጥቶ የነበረ ኢንዲፔንደንት ላይ ወጥቶ የነበረ ሪፖርት ወይም ጽሁፍ የእንግሊዝ መንግስት የሚገባውን ጥረት አላደረገም እንደውም ተባብሯል የሚል አይነት መልእክት ያለው ጽሁፍ ነው የወጣው እርሱ እንዴት ነው ይህንን የሚያዩት? እንግዲህ ይህንን ነገር ምን ጠቅላላ እነዚህ መንግስታት በተለያዩ መስሪያ ቤቶቻቸው አሰራራቸው ምን እንደሆነ እና በምን ሁኔታ ነገሮችን እንደሚያዩ ማን ውሳኔ እንደሚሰጥም አንድ የእነዚህ ነገሮች መመዘኛዎች ምን እንደሆኑ በደንብ አጠንቅቆ ማወቅ ይፈልጋል። ይህ ነገር ይሄ ነው አይደለም ብሎ ነው ማለት ነው። ግን ለእኛ ግን ለእኛ ግን ምንም ይሁን ምንም፣ በተለያየ መንገድ የተለያዩ አስተያየቶች ሊሰነዘሩ ይችላሉ። ዋናው ነገር ውጤቱ ነው የምናየው አሁን አድርጓል አላደረገም የሚል ነገር ሳይሆን የሚያስፈልገውን ውጤት የማያሳይ ከሆነ ለእኛ የፈለገውን ነገር ቢያደርግም ምንም ትርጉም የለው። ሳያደርግም ቀርቶ ቢሆን ትርጉም የለው። ስለዚህ ከውጤቱ አንጻር ነው እኛ ውስጡ አሁን ገብተን እንዳልኩ ዝርዝር የሆነውን ነገር አጠቃላይ ይሄ እነዚህ አንዳንዶቹ መንግስታት የረጅም ጊዜ የዚህ አይነት የስራ ልምድ እንዳላቸው በጣም በረቀቀው ሀገር ነው ነገሮች የሚሰሩ እኛ አካባቢ እንዳሉት መንግስታት አደሉ እነዚህ እዚህ አካባቢ ያሉ በተለይ ያለ መንግስት ትልልቅ መስሪያ ቤቶች ናቸው እንደዚህ ውጭ ጉዳይ ሚኒስቴርና የሚባሉና ነው። ዝም ብሎ ድጋውጭ ሆኖ ይሄ ነው ይሄ ነው ለማለት ይሸክ ነገር አለ። ለእኛ ግን ዋናው ነገር ውጤቱ ላይ ነው። ውጤቱ ላይ ካልታየ ምንም ነገር አረጉም አላረጉም ትርጉም የለውም። ምንድን ነው ቀድሞውኑም የኢትዮጵያ ባለስልጣናት እጅ ውስጥ መግባት አልነበረባቸውም አቶ አንዳርጋቸው የሚል ነገር ነው የሚያሰሙት። ይሄ ምንም እኮ አባባሉ ትርጉም የለውም። ለኢትዮጵያ ባለስልጣን እጅ አይገቡም ማለት በአንድ አለም አቀፍ በታወቀ አንድ ኦቨርና ሀገር አንድ ሉዓላዊ ሀገር አየር ጣቢያ ውስጥ በትራንዚት ፓሴንጀርነት ማነው ተጓዥነት መሄድ አልነበረባቸው ምንደ ማለት ነው? ይሄ ደግሞ ማንም ቢሰማው እዚህ ዓለም ላይ በጣም በጣም የሚገርመው ነገር ነው። ልክ ኢትዮጵያ ውስጥ ገብቶ ኢትዮጵያ ግዛት ውስጥ ገብቶ አንድ ሰው ቢያዝ እዛ ለምን ሄደ ይባላል። ሁለት ሰዓት ባለ የአውሮፕላን ትራንዚት አዳራሽ ውስጥ ኩች ብሎ ሲጠብቁ የኢትዮጵያ መንግስት ባለስልጣን መግባት አልነበረበትም፣ የሚለው ነገር በምን አይነት ነገር ቢታሰብ ለሰው እንደሚገባ በጣም ለመቀመጥ ነው የሚቸግረኝ። እና እሳቸውን አቶ አንዳርጋቸውን ሳይሆን ክሱ የሚመለከተው የእንግሊዝ መንግስትን ነው። መጀመሪያውኑ እሳቸው እንደተያያዙ ዜጎቹን መጠበቅ ነበረበት ያሉበት ቦታ ላይ እና መጀመሪያውኑም እንደተያያዙ እንዲለቀቁ ጥረት ማድረግ ነበረበት። የሚገባውን ያህል ጥረትና ክትትል አላደረገም የእንግሊዝ መንግስት ዜጋውን ለመጠበቅ ተብሎ፣ በእንግሊዝ መንግስት ላይ ነው ወቀሳዎቹ የሚሰሙት። ይሄ ነገር እንግዲህ ምንድን ነው? አሁን ከወዲህ በኩልም የመኖቹም እንዳሉት ትናንትናም እዛ እኛ ሀገር ያለው መንግስትም እንዳለው ይሄ ነገር የተፈጸመው በጣም በከፍተኛ ፍጥነት የለጡ የለት ሁለታ ዝግጅት የተደረገበት ነገር ነው የሚመስለው እና በዚህ መሀል አንድ ዜጋ እነዚህ የሚባል ሀገር ላይ ጠፍቷልና በዚህ ፍጥነት የተፈጸመውን ነገር መከላከል ነበረበት። ሌላ መንግስት የዜጋው መንግስት የሚለው ነገር ምንስልሽ የሚለው ለሕሊናም ይከብዳል። ዓለም ከርሞ ቢሆን ኖሮ ሳምንት ወይ ሁለት ሶስት ቀን ማድሮ ቢሆን ኖሮ በዚህ ሁኔታ ውስጥ እንዴት በዚህ ጊዜ ጊዜ ነበራችሁ የሚል ነገር ይባላል። ይሄ እኮ አስቀድሞ የተዘጋጁበትና የእሱን መምጣት የሚጠባበቁ አይነት ነገር የሚመስል ነገር ነው በጠቅላላው የሆነው ነገር እና አሁን በዚህ ስል ላይ ታስበው እንዴት አሁን ያልከውን ነገር ለማት የሚከብድ ነገር አለው። ምን ይሄ ነገር ለመናገር ይቀላል? ያደረገ አደረገም። እኛ እኔም ያንን ለመከላከል ብዬ አይደለም፣ ግን የማይመስል ነገር አለ። ስለዚህ የእንግሊዝ መንግስት ሊወቀስ አይገባውም የሚል ሀሳብ ነው እርሶ ያለት? ሊወቀስ አይገባውም ማለት አይደለም፣ እንደው ሁኔታውን ሰው ቢረዳው ከዛ ለሰው ለሰው ህሊና መተው ነው። ይወቀሳል አይወቀስም የሚለው እኔ ለእንግሊዝ መንግስት ለመከላከል አይደለም። አቶ ብዙነህ ከመሰነባበታችን በፊት መናገር የሚፈልጉት ያላነሳ ነው ጉዳይ አለ? መልእክት ካሉት ባጭሩ እኔ ምልክ እንዳልከው በቤተሰብነትም በሌላም በጋራ ሕይወት ብዙ ጊዜ አብረን በብዙ ነገሮች ላይ የምንነጋገር የምንስማማ ነው እና ቅድም ያልኩ ከልጅነቱ ጀምሮ አሁን እስካለበት ከፍተኛ ዕድሜ ድረስ በዚህ ሁኔታ ውስጥ የኖረው እና በዚህ ደረጃ እንግዲህ ለዚሁ ምን ለጋራ ለሰባለው ሀገር እና ለጋራ ችግራችን ነው ሁልጊዜ ለራሱ ይሄን ያህል ብዙ የተጨነቀ ሰው አልነበረም እና እንዲህ ያለ ትልቅ ችግር ላይ በዚህ ደረጃ መውደቆ ሁላችንንም ያሳዘነ ነው ግን እሱ ለብዙ ሌላ ሰዎች ምሳሌ ይሆናል ብያው ተስፋ የማደርገው ይሄን ነገር ምናልባት ይሄ በሱ ሁኔታ ከሱ ሁኔታ ውስጥ የወጣው መልእክት ለብዙ ሰዎች ሲቀረው ቢቀር የተወሰነ ደረጃ ቢሆን የእሱን እንኳን ያህል ባይሆን በሚቻላቸው ድረስ ይሄ እሱ ጊዜው ሙሉ መከራ ላለየበት ችግር ለአንዴም ለመጨረሻ ጊዜ መፍትሄ የሚያገኝ የተቻላቸውን ያህል አስተዋጽኦ ያደርጋሉ ብዬ ተስፋ አደርገው እና ይህንን ለማለት ነው። እሺ፣ አቶ ብዙ ነጽጌ ለሰጡኝ አብራሪያና ለጊዜው በጣም አመሰግናለሁ።